ማክሰኞ ምሽት ሐምሌ አምስት ሁለት ሺህ አስራ አራት ዓ ም ዕለቱ ነው። መሰናዶ ደግሞ ጋቢና ቤይ ከአሜሪካ ድምፅ ዋሽንግተን ዲሲ። ከአሁን ሰዓት ጀምሮ መሰናዳችንን ጀምረናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታወቃችሁ። ሰላም ለወጣቶች ማለት ወደ ስራቸው ይሄዳሉ። ተማሪ የነበረ ወደ ትምህርት ቤት ይሄዳል። ተቋርጦ የነበረ ወደ ስራዊ ይገባል ስለዚህ የሰላም ዋጋ ማለት በቃላት እንዲህ ብሎ ለመግለጽ አይቻልም። ከጦርነቱ በፊት በትግራይ ውስጥ በተለያዩ የስራ ዘርፎች ላይ ተሰማርተው የነበሩ ወጣቶች መካከል አንዱን ነው የሰማ ነው። እነዚህ ወጣቶች ሰላም ይመጣ ዘንድና ወደ ስራቸው ይመለሱ ዘንድ እየጠየቁ ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። የምሽቱን አብይ ሰዓት ግን የሚወስደው ሲንግል ማም ወይም ደግሞ ብቻቸው ልጆቻቸውን ከሚያሳድጉ እናቶች መካከል አንዲት እናት ጋር የምናደርገው ውይይት ነው። ሰላም ጤና ስጥልኝ፣ እንደምናምሽታችኋል። መሰናዶን እየመራው ኤደን ገረመው በምስልና ድምጽ ግልጽ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። ከመሻገሪያ ሙዚቃው በኋላ ወደ ውይይታችን እንገባለን። ሴቶች ከትዳር አጋራቸው ጋር በተለያዩ ምክንያቶች አብረው ላይኖሩ ይችላሉ። በሞት በፍቺ አሊያም ደግሞ ተራርቆ በመኖር ምክንያት ለብቻቸው ልጆቻቸውን ሊያሳድጉ ይችላሉ። አንዳንዴም ደግሞ ከዚህ በተጨማሪ ልጆቻቸውን ብቻቸውን ማሳደግ ምርጫ የሚያደርጉ ሴቶችም አሉ። እነዚህ እናቶች ታዲያ ከማህበረሰቡ አቀባበል ጀምሮ ብዙ የኑሮ ፈተናዎችና ተግዳሮቶች ያጋጥሟቸዋል። የዛሬ ውይይታችንም አንዲት ልጇን ብቿን ከምታሳድግ ሲንግል ማም ጋር የሚደረግ ነው። በቀጥታ የስልክ መስመር ላይ እንግዳ ትገኛለች። እራሷን ታስተዋውቅ ዘንድ ጋብዛለሁ። እራስሽን አስታውቂልኝ። እሺ፣ በመጀመሪያ አድል ስለሰጣችን ያመሰግናለሁ። ሰላማዊት እባላለሁ። የአዲስት ዓመት ሴት ልጅ እናት ነኝ። እሺ፣ ሰላማዊት ለዚህ ቃለ መጠየቅ ወይም ደግሞ ለዚህ ውይይት ፈቃደኛ ሆነች ስለመጣሽ፣ በእጅግ አብዝተን እናመሰግናለን። ወደ ውይይቱ ነው የሚሻገረው። በቀጥታ ሰዓት ለመሻማት ስል እንግዲህ አንቺ ልጅሽን ብቻሽ ነው የምታሳድጊው። ልጅም ብቻ ማሳደግ እናትነት ለብቻ ምን ይመስላል? ልጅም ብቻ ማሳደግ አንድም ያጠነክራል፣ አንድም ፈታኝ ነው። በእርግጥ ግን እጅግ በጣም ጠንካራ ያደርጋል። ቆንጆ ነው። እንዳጠቃላይ ቆንጆ ነው በጣም እሺ እንግዲህ በጣም ብዙ ችግሮች አሉ። እናትነት ብቻውን የአባትም የእናትን ሚና ይዞ መኖር ብዙ ችግሮች ይኖራሉ። ከገቢ ሊሆን ይችላል፣ ከልጆች ጋር መወያየት ሊሆን ይችላል፣ ከማህበረሰቡም ሊሆን ይችላል እና አንቺ ልጆችሽን ልጅሽን አንዲት ናት ብቻሽን ስታሳድጊ ያጋጠሙሽ ተግዳሮቶች ምንድን ናቸው? እስቲ ተሞክሮሽን፣ ልምድሽን ንገሪኝ። ኦኬ የመጀመሪያው እንደ ፈጠና የምታየው ብቻሽን ስለሆነ የምታሳድጊው ሁሉም ነገር ጫናው አንቺ ላይ ነው፣ የሆነው ነው። እዚህ ጋር ማስጠናታለሽ፣ ተማሪ ትሆናለሽ፣ መንከባከባለሽ። በመሀል ደግሞ ገቢውን የምታመጪው አንቺ ብቻ ነሽ። በዚህ ውስጥ ቤት ይኖራል፣ ወጪዎች፣ የቤት ውስጥ ወጪዎች ይኖራሉ። ኪራይ ቤት ነው እንደዚህ አይነት ነገሮች አሉ። እንደ ጓደኛ ለመቅረብ ከልጅ ጋር ደግሞ እኔም ብቻ ስለሆነ የምታገኘው በተቻለኛ ግን የእሱንም የእኔንም ለመሸፈን ሁለት ነው የምትሆኚው እናትም አባትም ነው እና በተቻለን አቅም በጣም እየጣርኩኝ ጊዜ ላይ ክፍተት ለመፍጠር ነው። በዚህ መልኩ ነው ጊዜን የምንከባከበው። ግን ፈታኝ ነገር አንድም ይሄ ነው። በቃ ጊዜ አይኖርም። ሙሉ ነገሩን አንቺ ነሽ የምትገጪ። በቃ የልጅ አጠቃላይ ፈተና አንቺ ላይ ስለሆነ ይህ በጣም ከባዱ ነገር እሱ እሱ ነው ከባድ የሚያደርገው ለብቻ ልጅ የማፈድግ ይሄ እንግዲህ ያው ሴቶችኛ በባህሪያችን ስሜታዊነት በተፈጥሮ የተሰጠን ጸጋ ነው እና አንዳንድ እናቶች ያለቅሳሉ፣ አንዳንድ እናቶች ደግሞ ሲከፉ ይታያሉ። ሌሎች ደግሞ እናቶች ወይ በመንፈሳዊ ሕይወት ወይ በተለያየ ሁኔታ እነዚህ ነገሮች ለመቋቋም ሲሞክሩ ይታያሉ። እና አንቺን እነዚህን ችግሮችና ተግዳሮቶች ጊዜ ማጣቱንም ሊሆን ይችላሉ፣ ወይም ደግሞ በዚህ ሁሉ ውስጥ የሚፈጠሩ መጨናነቆችን እንዴት ነው ለመወጣት የምትሞክሩ? ኦኬ፣ መጀመሪያ ችግር ሲፈጠር፣ በቃ ችግሩ መጥቷል፣ ቶሎ ወደ መፍትሄ መግባት ነው። እኔ በህይወቴ አንድ እንትን የምለው ጠንካራ ጎኔ ነው የምምለው እሱም ነው ቶሎ ወደ መፍትሄ መግባት። ችግሩ መጥቷል። አዎ ችግር አለ፣ ግን መፍትሄ ነው የሚያስፈልገው። ችግሩን ቁጭ ብዬ ማጠንጠኑ ያን ያህል ጥቅም አይኖረውም። ስለዚህ መፍትሄዎች ነው የምፈልገው። ችግሮች መጥተዋል፣ አሉብኝ። ችግሮች አሉ፣ ግን በምን መንገድ ነው የሚወጣው? ራሴን አጠንክሬ ከማህበረሰብ የሚመጡ ጫናዎች አሉ አካባቢ ሽላሉ የልጆች ጥያቄዎች አሉ። እነሱ ላይ መፍትሄ አድርጌ መስራት ነው። ህይወቴን በዚህ መልኩ ነው የምመራው። የማህበረሰብ ጫናን አንስተሻል፣ እንደ አንድ ርዕስ እንደውም ቀጣዩ ጥያቄ ነው። እውነት ነው አዎ ቀጣዩ ጥያቄ ምሱ ነበር። ብዙ ጊዜ በእኛ ማህበረሰብ ውስጥ እንግዲህ ሴቶች በማይመችም ትዳር ውስጥ ቢሆን ብቻቸውን ልጆች ከሚያሳድጉ እንደው ችለሽ ኑሪ የሚባል ነገር አለ ከተለያዩ በኋላ ደግሞ እንዳንቺ በተለያየ ምክንያት ከተለያዩ በኋላ እና ብቻቸውን ልጆችን ማሳደግ ከጀመሩ በኋላም ቢሆን እስቲ ደግሞ አንዱን አግቢ፣ ለልጅሽ አባት አገኝላት፣ ወይም ከባለቤትሽ ጋር መልሰች ተታረቂ ወይም ደግሞ ብቻ ለመኖር ምርጫ በማድረግሽ የተለያዩ አስተያየቶች ይሰማሉና የአንቺም እንግዲህ የራስሽ ተሞክሮ እንዳለሽ ገምታለሁ። እስቲ ምን ነበር ያጋጠመሽ? ከማህበረሰቡ ጫና የምጀምረው መጀመሪያ ላይ መጀመሪያ ሳጥፋች ጀምሮ በቃ ሴት ልጅ ናት እኮ ቤቷን ትባያለሽ። እያለቀሽ እየታየሽ፣ እንደተጎዳሽ እየታየሽ ሽምግልና ብለው የሚመጡት ሰዎች ራሱ አጠገብሽ የሚመጡት ሰዎች በቃ ቻይ እንጂ አይነት ነገር ነው የሚልሽ። ቤት እኮ ሴት ልጅ አካፈር ስም አይነት ዘጠሞ ልጫ ነው አንቺ ጋ ነው የሚሆነው። ከዛ እነሱን አሸንፈሽ ደግሞ ስችው ግዴታ ሲሆንብሽ እና ስትለያይም አሁን ደግሞ ሌላውን ጊዜ አይነት ነገር ይሉሻል። ያ ምንድነው? እሺ እኔ እሺ ብዬ ነው የምትበቃ። እሺ ለምን ትዳር ውስጥ ሆነሽ አንዱ ልጅ እንጂ ሁለት የሚያድገን እንጂ ማለታቸው አይቀርም። ያው እንደምታውቂው ነው ማህበረሰባችን፣ ኑሯችን ከህብረተሰቡ ጋር ነው ውስጥ ያለ ነው። ስለዚህ እሱን እንዲህ አይነት ጥያቄዎች፣ ስለዚህ አዎ፣ መልካም ለእውነት ነው። ለብቻማ እንዴት ይሆናል? እማች ነው የሚመስላቸው ለብቻ ወይም ደግሞ ሴት ልጅ ብቻ ምንድት ነው ብቻ አይፈቀድልሽም። በጣም ከባድ ነው አድርገው የሚያስብት እና ማትፈልጊ ህይወቱ ጫና ሲመጡ ትገቢያለሽ። ያ ምንድነው ራስን ማዳመጥ ነው። በቃ እኔ አሁን ራሴን አዳምጣለሁ። ከጠፋኝ ጠፍቶኝ አይደለም ሰው ትልቅ ፈልጊ ትቻለሽ። ግን እዚህ ጋር ደግሞ አይሆንም ያለሽ ልጆች ዛሬ ያለሽ እንጀራ አባት መጥፎ አይነት ነገር ትያለሽ። ያን ብትኖሪ ህብረተሰቡ አይፈቅድልሽም። ግን ደግሞ አዎ፣ እሺ፣ መልካም አመሰግናለሁ ለእኔ አይደል ምናምን ብለሽ እኔ እንደዛ ነው የማልሰው እንጂ በጣም ከባድ ንግድ። ሴቶቹ ከባድ ናቸው በጣም እንግዲህ አንድ ግን አይቀሩም ቢቀጥላሉ ቢታገቢም ስለሚቀጥሉ ይቀጥላሉ። በቃ አንድ ልጅም ሲኖር ሁለተኛ ድጋሚ እንዲህ አይነት ነገር ሁለትም ሲኖር ሶስት አርጊያቸው ስለምትባይ ስለማይቆም የህብረተሰብ ጥያቄ በእርግጥ ፈተናል ነው። ግን ደግሞ ለመልካም መልስ ነው ጥሩ ሀሳብ ነው ያነሳሹ። ያው አንቺ ብቻሽን ማህበረሰቡን መጋፋት ስላልቻልሽ፣ እሺ ብለሽ አስተያየታቸውን በቀና ተቀብለሽ ማለፍ ነው ምርጫ ያደረግሹ። እስቲ ደግሞ አሁን ወደ እናትና ልጅ ግንኙነት ደግሞ እንሻገር። በእርግጥ አንቺ አሁን ልጅሽ የስድስት አመት ልጅ ናት። ተመርቃም ት ፎቶዎች ለጥፈሻ ይቻለው በፌስቡክ ገጽች ላይ እና፣ እስቲ ከልጅሽ ጋር ያለሽ ቁርኝት ምን ይመስላል? እሺ፣ ከልጄ ጋር እጅግ በጣም ደስ ይለኛል። ደስ እያለኝ እህቴም፣ እናቴም፣ ሁሉም ነገር ያርጊያት ነው የሚቀርባት ጓደኛ ናት። በነገራችን ለብዙ ጓደኛም እንትን የለኝም እሷ ናት ጓደኛ አማክራት አለው እሑድና ቅዳሜ እኔ ሲኒማ ሁሉ ይዣት እገባለሁ፣ በየካፌው እንሄዳለን። ብቻ ጥሩ እንትን ያለን ደስ ይለኛል በጣም ከእሷ ጋር የማሳልፈው እያንዳንዱ ደቂቃ ደስ ይለኛል። የምትረዳም ልጅ ናት። አሁን ደግሞ እንትን ናት፣ ያው ልጆች እንደምታጫጫቸው ናቸው፣ ፈጣኖች ናቸው። በቃ እንዲህ ያለን ግንኙነት ፍቅር ነው እጅግ በጣም ያ ደግሞ ደስ ይለኛል እጅግ በጣም ከእሷ ጋር የማሳልፈው ጊዜ በጣም ደስ የሚለኝ እንግዲህ እሷ ከእሷ ጋር ያለሽ ቅርርብ አለ። ወደ ግል ጉዳዮች መግባት ባይሆን እንደው በተመጠነ መልኩ ብታጋሪን። ልጆች መቼም ያው አባት ሊፈልጉ ይችላሉ ሊጠይቁ ይችላሉ። እና እንደዛ ሲሆን በምን አይነት መልኩ ነው የምታስረዳት ያንን የመሰለውን ነገር? ከአንቺ ከአባቷ ጋር በራስሽ ውሳኔ ያደረግሽው ነገር አለ፣ ግን ያንን እንዴት አስረዳሻት? አንቺም ሆን አባቷ እንዴት አስረዳችኋት? ከሱ ጋር ብዙ የመገናኘት እድል የላትም። በደፈናው አይጠይቃትም ማለት ይቻላል። ግን እሷ አታውቅም። በቃ ኔትወርክ የሌለበት ቦታ ሂዶ ነው፣ ስራ ነው፣ ሩቅ ነው፣ ግን በጣም ይወድሻል። በጣም ይወድሻ አባታልሽ የሆነ ነገር ይዤ እገባና እሱን የላካልሽ አይነት ነገር እያልኩኝ ነው ልጄ። የሚያሳደቃት እና ይሄ ደግሞ ምን ጠቅሞሻል ብትይኝ፣ በጣም ሰላማዊ ልጅ ነው። ትምህርቷን በሰላም ትማራለች፣ በሰላም ወታ ትገባለች። ጓደኞቿ ሲጠይቃት ወይም ስለ አባት ሲነሳ አባቶ ስ እንደዚህ እንትን ያለው ሩቅ ነው እንጂ በጣም እንትን፣ ለምን እኔ እና እሱ መሀል የተፈጠረ ነገር ተፈጥሯል እሷ መጎዳት የለባትም በዚህ መሀል ብያም ነበር እና ልጄም በዚህ መልኩ ነው በመሀላችን። ለምን እድሜዋ ትንሽ ተስፋ እየሰጠዋት ሳይሆን ግን እድሜዋ አይደለም አሁን ለመረበሽ እንዳትረበሽብኝ በማለት ነው መለ የምንለው አይምሮዋ ላይ ገና ነው ምንም የማታቅልጅ ስለሆነች በቃ አባቶች እንደዚህ ነው በጣም በፍቅር ነው ስለ አባቷ ማውራት በጣም ማለት ነው ያ ደግሞ በጣም ጠቅሞኛል ሰላማዊ እንድትሆን ልጅ ደስተኛ እንድትሆን ጥያቄ ውስጥ ምንም እንዳይኖር አድርጓል እሺ ቤት ማስተዳደርስ እንዴት ነው ቅድም እንደገለጽሽው ሁሉን ነገር አንቺ መሆን ይገባሻል። ጊዜ እንዴት ነው የምታመቻችው? ልጅቷን ትምህርት ቤት ማድረስ መመለስ፣ አለ አንቺ ደግሞ በግል ስራ ላይ በእርግጥ የተሰማራች ሰውነች ግን ስራና ኑሮ እንዴት ነው እሱ የምታቻችው? ይህን ትልቁ ነው። በእርግጥ ጊዜ በጣም ፈታኝ ነገር ነው። ግን እሷን ትምህርት ቤት አስገባና ነው የቀን ስራ የምሰራው ልክ እሷ ከትምህርት ቤት እስክትመጣ ባለ ሰዓት ማለት ነው። ከዛ በኋላ ግን አብረን ነው ራሴ ትን የማደርገው ራሴ የቤቱን ነገር አብረን እሷ ቤት ትሆናለች፣ እዛ መካከል ነው የቤቱን ነገር የማካሄደው። ገቢውም እንዳልኩሽ ነው ስራ ውስጥ የምንሰራ የግል ስራ ላይ ማለት መሯሯጥ፣ የተገኘውን ነገር በመስራት ያው እሷ ቤት ዘሌለችበት ሰዓት ነው የምሰራው። አሁን ግን ትንሽ ከፍ ስላለችልኝ ያው ጣል አድርጌ ለጎረቤት ለምን የሚሄድ ለሚሰ

ብዙ ጊዜ እናቶች አሁን እንዳልሹ በተጨናነቀ ሂደት ውስጥ ሲያልፉ አካላቸው፣ መንፈሳቸውም ላይ ጫና ያድራል። ቅድምም አንስተናል፣ ስነ ልቦና ጫና አንስተናል። እና እነዚህ ነገሮች አንቺ እንዴት ነው የምትቋቋሚያቸው? እንዳንቺ ደግሞ ብቻቸውን ልጆቻቸውን ለሚያሳድጉ እናቶችስ የምትመክሪው ምክር ምንድን ነው? መጀመሪያ ጠንካራ መሆን ነው። እናቶች ጠንካሮች ነን። ግን ደግሞ ለብቻ ማሳበቅ የተለየ ጥንካሬ ይፈልጋል። ነገሮች በከበድን ቁጥር በቃ በልጄ ምክንያት መስሎለት ነው አይነት ሳይሆን መፍትሄ፣ ቅድም እንደልፍ ነው መፍትሄዎች በመፈለግ ቶሎ ችግሮችን ለማለት መፍትሄ ያስፈልጋል። ቶሎ ብዬ መፍትሄዎችን ነው እኔ የማመጣው፣ የሚጠቅመኝም እሱ ስለሆነ፣ ያ ምን ይፈልጋል? የመንፈስ ጥንካሬ ይፈልጋል ይመስለኛል። እዛው ችግሮችን ብታይ አላልፋቸውም እና ትንሽ መንፈሳችንን ጠንከር በርታ አድርገን ለምን እዚህ ጋር የሚጠብቁ ልጆች ስላሉ እነሱ ስንል ጠንከር ማለት ያለብን ይመስለኛል። ሁሉም ነገር ለመቋቋም ማለት ነው። ቅድም ያነሳሽው ነገር አለ፣ ከልጆች ጋር ጊዜ ማሳለፍ እሱም ላይ ትንሽ ነገር ብትይ፣ ለምሳሌ ልጆችን ሲያዝናኑ በጋራ አብሮ መዝናናት የሚቻልበት አማራጭ አለ። አንቺ የራስሽን ተሞክሮ ስታጋሪ ፊልም እንደምትወስጃት ተናግረሻል። እና ሌሎችስ ምን መደረግ ይችላሉ?

በጣም በቃ አብር ያስጋደኝ ናት እንዳልኩሽ አወራታለሁ። በቀን በደንብ እንዝናናለን እንጫወታለን። መዝናናት ማለት ቤት ስትመዋ ማንበራጭ ጥቆ ሊሆን ይችላል። ያ ለእነሱ በጣም ትልቅ እንትን ነው የሚሰጣቸው መዝናናት። በጣም ትልልቅ ቦታዎች ብቻ ሳይሆኑ እንደዚህ ቤት ውስጥ ቀላል ነገር እያረጉ አብሮም ጊዜ ማሳለፍ ይቻላል እና ያቀላል የትኛው ቀላል ብያስገራለ ከነሱ ጋር መከራረቡ ራስንስ እንዴት ነው መጠበቅ የሚቻለው? ለራስን ክብካቤ ማድረግ የሚያስፈልገው ምክንያቱም አንድ ብቻሽን ስትሆኝ፣ አንቺ ከጎደልሽ ይጎላል ሁሉም ነገር ማለት ነው። ስለዚህ ለራስሽን እንክብካቤ የምታደርጊው እንዴት ነው? ስጋ መጀመሪያ ራስን መንከባከብ ማለት ስራ እንድመልበት ወይ ደግሞ የተለያዩ ትልልቅ ቦታዎች ሄዱ ጅም ቤት መግባት አይመስለኝም። በሚያኔ ማለት ነው መጀመሪያ አይምሯችን ነው አይምሯችን ነው መንከባከብ ያለብን አእምሯችን። ማለት ጤናችንን መጠበቅ፣ ውስጣችንን ሰላማዊ ማድረግ፣ በቂ እንቅልፍ መተኛትም ራስን መንከባከብ ነው። ስለሌትሮ አበቃ መጠቃ ነው ብሎ ማሰብ በራሱ ራስን መንከባከብ ነው ለኔ። ከዛ ውጪ ባለን ነገር ባለችን ተበጣጥረን ጸግራችን ቆንጆ ሆኖ ግታ ትልቅ ተግር ቤት ደ ማሰራት ላይሆን ይችላል። ሽመቶ ሆነን ለልጆቻችን ፊት ከስመት ቤት እናውጣቸው ደስ ይላቸዋል። ሲያዩን ደስ ይላቸዋል

ነገራችንም መጠበቅ እንችላለን። እዚ አስባለሁ። በዚህ መልኩ ነው ራሴንም ዜ ለመንከባከበው ነ እሺ፣ እሺ። ሰላም አይታይሉ ልጅሽ አድሚያ ስንት ነው? ጥቂት ስለሳ ነገር ትባላለች ስድስት በጣም በትምህርት ጎበዝ ናት። ሚዲያ ላይ ጎበዝ ናት ማለት እንጂ ታለንቻ ላይ በጣም ነው የሚሰራው። በጣም ጎበዝ፣ ደስተኛ፣ በጣም መልካም ሰላማዊት ኃይሉ ሲንግል ማም ወይም ደግሞ ብቻዋን ልጆቿ የምታሳድግ እናት ናት። ከጋቢና ቪ አድማጮች ጋር ተመልካቾች ጋር ልምድሽን ለማካፈል ፈቃደኛ ሆነች ስለተገኘች እጅግ አብዝቼ ያመሰግናለሁ። እግዜር ስጥልኝ። እሺም፣ በጣም አመሰግናለሁ እና ነበረን ቆይታ መልካም። እሺ ሰላማዊት ጋር የነበረን ውይይት እዚህ ላይ ፈጽመናል። ወደ ሌሎች ዘገባዎች ነው የምንሻገረው። ከመሻገሪያ ሙዚቃ በኋላ እንመለሳለን። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። በመቀጠል ደግሞ የምናልፈው ወደ ትግራይ ነው። በሰሜን ኢትዮጵያ የነበረው ጦርነት የብዙሀንን ህይወት በእጅጉ ጎቶታል። ከጦርነቱ በፊት በተለያዩ ስራዎች ላይ ተሰማርተው የነበሩ ወጣቶች ከጦርነቱ ማግስት ለከፍተኛ ችግር መጋለጣቸውን እየተናገሩ ነው። እነዚህ ወጣቶች ዳግም ወደ ስራ ገበታቸው ተመልሰው ህይወታቸው ይቃናና ይሻሻል ዘንድ የጦርነቱ ተፋላሚዎች ወደ ሰላም ይመለሱ ዘንድ ተስፋ አድርገዋልናል። ሙልጌታ ጽሙሀ ከትግራይ ዘገባ ልኮልናል። ገብረ መድህን ወልዳ ይባላል። ከጦርነቱ በፊት በትግራይ ክልል ምስራቃዊ ዞን ገርዓልታ ተራሮች በሚገኙ ገዳማት አስጎብኚ ነበር። በጦርነቱ ምክንያት ጎብኚዎች ወደ ክልሉ መግባት በማቆማቸውና ቅርሶቹ ላይም ጉዳት በመድረሱ ስራችን ሙሉ በሙሉ ቆመዋል ብሏል። የእነዚህ ታሪካዊ ቦታ የቱሪስት ሳይት አብዛኛው ያው ሀብታቸው ተሰርቀዋል፣ ንብረታቸው ተሰርቀዋል፣ ተቃጥለዋል፣ በመድፍ ተደብድበዋል። እነ መሳሌ፣ እነ ደብረ ዳሞ ነጋሽ ራሱ። የእኔ ሕይወት ደግሞ እዛ ነው የነበረ ለሰባት ዓመት ለስምንት ዓመት። እኔ ብዙ እቅዶች ነበሩኝ ከቴንት መግዛት አንዳንድ ንብረቶች፣ ሲሊንደሮች ምናምን ነበሩኝ። ከዛ ደግሞ የራሳችን መኪና እንገዛለን በምንልበት ሰዓት ነው አሁን ተቆርጦ ሕይወታችንም ኑሯችንም ተቆርጦ ያው ተጎሳቅለን ከቤተሰብ ጋር ተጠግቼ ነው አሁን እየኖርኩኝ ያለሁት። ስለዚህ ጦርነት በጣም ከባድ ነው። ለአገርም ለግለሰብም በጣም መጥፎ ነው። በጣም የማያስፈልግ አደጋ ነው የሚያደርሰው ማለት ነው። በአሁኑ ጊዜ እሱና ጓደኞቹ ስራ ተው የሰው እጅ እየጠበቁ መሆናቸው የሚገልጸው ገብረ መድኅን ለማህበረሰቡ በተለይ ደግሞ ለወጣቱ ሲባል ፍትህ ያሰፈነ ሰላም ሊመጣ ይገባል ይላል። ሰላም ቢመጣ ለሁሉ ወጣት ትርጉም አለው። አንደኛው ከቤተሰብ ጥገኝነት ይወጣል። ሁለተኛ መማር የሚፈልግ ደግሞ ይማራል፣ መስራት የሚፈልግ ይሰራል። ቢያንስ እንኳን በሰላም ወደ ስራ ሄደ። ማንኛውም ስራ እኔ አሁን ለምሳሌ ሊስትሮ ሰርቼ ነበር። የቀን ሰራተኛ፣ ግንበኛ፣ የግንበኛ ረዳትም ሰርቼ ነበር እና ሰላም ለሁሉ ትርጉም አለሁ። በተለይ በተለይ ለወጣት ትልቅም ትንሽም መማርም ቤት ለመኖርም ያው ሰላም ያስፈልጋል ና ያው ለወጣት በተለይ ትልቅ ፋይዳ ነው ያለው ብዬ እገምታለሁ። ድርድር ገብቶ ሰላም ቢሆን እመኛለሁ። ከኃላፊዎች አሁን ድርድር እያረክ የቃላት ጦርነት መሰንዘር የለብን። በዚህም ቢሆን በዛም ቢሆን ምክንያቱ ከዛ ነው የሚጀምረው። አንተ ለስለስ ካልክ፣ በዛኛ በኩል ደሞ ለስለስ ካለ ከዛ እየተቀራረብክ እየተቀራረብክ ትመጣና ከዛ ኦኬ ለኢትዮጵያ ሰላም ነው የሚያስፈልገው ብለህ ወንጀል የፈጸመ ሴት የደፈረ ሲቪሊያን እያንኳንኳ በየቤት የገደለ ለህግ መቅረብ አለበት። የተበደለ ሰው ደግሞ የተበደለ ህዝብ ደግሞ ግድ ነው ፍትህ ማግኘት አለበት። አማኑኤል ገብረ መስቀል የተባለ በመቀለ ከተማም በኮንስትራክሽን እቃዎች ተሰማርቶ ይሰራ የነበረ በበኩሉ ኮንስትራክሽንም የለም፣ ምንም ነገር የለም። ምንም የቤተሰብ ተሸክም የሆነው እንጂ ምንም ስራ የለም። የሚገዛ ሰው የለም፣ በቃ ምንም ነገር የለም። ኮንስትራክሽን ካለ ነው የምንሸጠው እንጂ ኮንስትራክሽን ከሌለ ምንም ገበያ የለም። እና ለዛ ነው ቁጭ ብለን ያለ ነው። በቃ በጣም ጎጂ ነው። ሁሉም ሰው ስራ የለውም። ጦርነት ትስላለን፣ በተለይ በወጣት ህይወት ነው የሚበላው እንጂ ምንም ፋይዳ ያለው በሰላም ቢያርቅ ኑሮ ለሁላችን ጥሩ ነበር። ለእነሱም ይጠቅማል፣ ለእኛም ይጠቅማል። አሁን በተከበን ያለ ነው። በጣም ችግር ላይ ያለ ነው እና በሰላም ቢሆን ኖሮ ለእኛ በጣም ይጠቅማል፣ ለእነሱም ካልሆነ ወደዛ ነው የምንገባው እንጂ ወደ ጦርነት ነው ሰላም ካልሆነ እንጂ። ተከበ ምንም ነገር ማድረግ አትችልም። ሰላም ቢሆን ለእኛ በጣም ነው በጣም ለኛ አሪፍ ነገር ነው። ባለሶስት እግር ተሽከርካሪ ወይም ባጃጅ በመጠቀም የታክሲ አገልግሎት የሚሰጥ ይርጋለም ገብሩ የተባለ ወጣት በበኩሉም በአሁኑ ጊዜ ነዳጅ ወደ ክልሉ እየገባ ባለመሆኑ ስራው መስተጓጎል ነው የሚናገረው። ስራ የለም፣ ባንክ የለም ስለዚህ እኛም በቃ ልንሰራ አልቻለም ጦርነት አስከፊ ነው ማለት ለመግለጽ እንዲ እንዲህ ብለህ ከባድ ነው ማለት በቃላት እንዲህ ብለህ ልትገልጸው አልችልም ወንድሞቻችን እና እህቶቻችን ጓደኞቻችን እዛ ከሄዱ ወደ ሁለት ዓመት እየሆነ ነው በህይወት ይኑሩ አይኑሩ አናቅም ስለዚህ እኔም ያልሄዱት ምክንያቱ እዛ አሉ ማለት ሁለት ወንድሞቼ ስለሄዱ ለዛ ነው የቀረበው እንጂ ሲመለሱም በህይወት ይኑር አይኑሩ አላቅም። የጦርነቱ አስከፊነት ይህንን ብዬ ነው ለመግለጽ ችግር እቸገራለሁ። ጦርነቱ አልቆ ወጣቶች በህይወት ቢመለሱም የከሰሩት ጊዜ ትልቅ ነው ያለው ይርጋለም አሁንም አማራጭ መሆን ያለበት ግን ሰላም ነው ብሏል። ሰላም ለወጣቶች ማለት ወደ ስራቸው ይሄዳሉ። ተማሪ የነበረ ወደ ትምህርት ቤት ይሄዳል። ተቋርጦ የነበረ ወደ ስራው ይገባል። ስለዚህ የሰላም ዋጋ ማለት በቃላት እንዲህ ብለህ ለመግለጽ አትልም። ስለዚህ ሰላም መኖሩ በጣም አስፈላጊና የእኛ ጸሎስም ወደ ሰላም መግባታቸው ያው የማንም ፍጡር ፍላጎት ነው። ከሰላም የሚበልጥ ነገር የለም። ሰው ለመኖር ሰላም መኖር አለበት አይደል? ስለዚህ ሰላም ሁለት ኃይሎች ወደ ሰላም መምጣታቸው እኛ እኛ እንጠቀማለን እንጂ አንጎዳም። ስለዚህ ወደ ሰላም ቶሎ እንዲያም ቶሎ ብሎ ቢመጡ ነው እያልን ነው የምንጸልየው። በትግራይ ኃይሎችና በኢትዮጵያ መንግስት መካከል ልዩነት በሰላማዊ መንገድ ለመፍታት ሁለቱም ኃይሎች ፍላጎት እንዳላቸው ገልጸዋልና ውጤታማም ሆኖ ወጣቶች ወደ ስራና ትምህርታቸው እንዲመለሱ ምኞታችን ነው ብለዋል። አስተያየት ሰጪዎቹም ለአሜሪካ ድምጽ ሙልጌታ አጽብሃ መቐለ። በመቀጠል ደግሞ ናኮር መልካ ሶስት ጓደኛሞችን ያስተዋውቀናል። አምቦ ዩኒቨርሲቲ ባለፈው ሳምንት ውስጥ ባካሄደው የምርቃት ስነስርዓት ላይ ሶስቱ ጓደኛሞች የታዳሚዎችን ቀልብ ስበዋል። ሁሉም በኮምፒውተር ሳይንስ የተመረቁ ሲሆን ኤልያስ እርጳሳ አርባ ኤ ፕላስ እና ስድስት ኤ በማምጣት የከፍተኛ ማዕረግ ተመራቂ በመሆን ዋንጫ አንስቷል። ጓደኞቹ በቀለይ አደሳ እና ዘሩባቤል መላኩ ደግሞ ሰላሳ ሰባት እና ሰላሳ ሶስት ኤ ፕላስ እና በቀሩት የትምህርት ዓይነቶች ደግሞ ኤ በማምጣት ሁሉም አራት ነጥብ ያስመዘገቡ ሲሆን ከዩኒቨርሲቲው ተማሪዎች መካከልም ከአንደኛ እስከ ሶስተኛ ደረጃ በመውጣት ተሸላሚዎች ሆነዋል። ኤልያስ በኦሮሚያ ክልል ምዕራብ ወለጋ ዞን ጎሪ ከተማ ውስጥ ተወልዶ ትምህርቱን እዛው በመጨረስ ወደ አምቦ ዩኒቨርሲቲ መግባቱን ተናግሯል። ከፍተኛ ውጤት ለማምጣት የቻለበትን ምክንያት ለጋቢ ናቢዮ ገልጿል። ኮምፒተር ሳይንስ ዳኔሮን በረደፈም ካብቲ ኦላና ዳ ከናኒቲን ኤብፋሜ ካብቲ አፍሩቱቃ ዱዋ ዳ ከናኒ ኤብፋሜ በኮምፒተር ሳይንስ ተምሬ ስጨርስ ለከፍተኛ ውጤት ማለትም አራት ነጥብ ዜሮ ነው የተመረኩት። ይህንን ውጤት እንዳመጣ ያገዘኝ የተለያዩ አስቸጋሪ ሁኔታዎች ቢኖሩም ጠንክሬ በመስራቴና ለዓላማ በመቆሜ ነው። ለትምህርቴ ከፍተኛ ትኩረት በመስጠቴ ነው ለዚህ ውጤት የበቃሁት። ጓደኛው በቀለም ስለስኬቱ ስኬቱ ሚስጥር አብራርቷል። በሪፍ ውጤት ለመውጣት ለምን ተማሪ ስለሆንኩኝ ብቻ በቃ ትኩረቴ ሙላ ትምህርት ላይ ስለነበር ሌላ ስራ ስላለብኝ ሁሌም ማጥናትና ከትምህርት ጋር ተያያዥ የሆኑ ስራዎችን ነው የምሰራ። ማጥናት እና ፕሮጀክቶች መሰራት እና የመሳሰሉትን ነበር ጊዜ እያሳልፍ የነበረው እና እናም ይህን ነጥብ በማምጣት አንደኛው ረዳኝ ማጥናቴ ነው እና ሁለተኛው ደግሞ ጓደኛ ጓደኝነት በጣም ጠቅሞናል። ዘሩባቤልም በበቀለ ሀሳብ ላይ ያክላል አፉርጥቃ ዜሮ ዳን ቀብጤ ላናጆች ላይ ብፈሜ ቀብጢ ከነ ወጮቹ ከሰት ሪኙማን ባየ ፈዳ ቀባቴ በአራት ማለትም በከፍተኛ ውጤት ተመርቅ ያለው ከጓደኞች ጋር መስራቴ ትልቅ አስተዋጽኦ አለው። ተባብሮ በአንድነትና በጓደኝነት መስራት ምን አይነት ውጤት ማምጣት እንደሚያስችል በዚያ አይተናል። ይህ ውጤት በአንድነት በፍቅርና በጓደኝነት የመስራታችን ውጤት ነው። ጓደኛሞቹ ስለ ጓደኝነታቸው እና የቡድን ስራ ስለሚያስገኘው ውጤት አብራርተዋል። በጣም ጠቅሞናል እና እኛ ሶስት ነን። እዚህ ካምቦ ዩኒቨርሲቲ በአሪፍ ውጤት ወይ ደግሞ በአራት የወጣ ነው እኔ ኤልያስ እና ዘሩባቤል ነው። እኛ ሶስታችንም አራት አራት ነው ያመጣ ነው። እና በጣም ከፍተኛና አሪፍ ነጥብ ነበር። ከነጥቡ በላይ ደግሞ አንደኛው ሰው ምማርበት ልማርበት የምገባው አንደኝነታችን ነው። ወይንም ደግሞ አንዱ እንደት እንዴት ነጥብ ማምጣት እንደቻለ ነው እኛ የምናውቀው ያው ሰዎች የሰዎች ባህሪ ትንሽ አንድ ሁለት ወይ ደግሞ እንዲህ ተማሪዎች ጎበዝ አንድ ላይ ሲሆኑ ትንሽ የመቀናናት ምናምን ነገር ሊሆን ይችላል ግን እንዳጋጣሚ ሆኖ በእኛ መሀል ይሄ ነገር የለም እና በፍቅር በአንደኝነት እና በመሰማማት ነው ያሳለፍ ነው። እኛም በዚህ እንኮራለን። ሰውም ደግሞ ልረዳው ይችላል ከዚህ ስለዚህ ከነጥቡ በላይ አንደኝነታችን እንዲት ነው። አንድ ሆነን ይህን ነገር መስራት ቻልነው። በጣም አሪፍ ነገር ነው። ሰውም ልማርበት ወይ ዩኒቨርሲቲ ያሉ ተማሪዎች ይህን መማር ነው ያለባቸው። ለሌሎች ተማሪዎችና ወጣቶችም መልዕክት አስተላልፈዋል። ሶሻል ሚዲያ ላይ ሁልጊዜ ሰዓታችንን ማሳለፍ ጉዳቱ በጣም የከፋ ነው። ስለዚህ የምንሰራቸውን ነገር ከስራችን አኳያ እቅድ አውጥተን በእቅዳችን ነው መኖር ያለብን። ስለዚህ ጊዜ በጣም ውድ ነው፣ መጠቀም ነው ያለብን። ይሄ ደግሞ ጊዜ ፈጣሪ የሰጠን የእኩል በእኩል የሰጠን ስጦታችን ነው ስለሆነ በአግባቡ መጠቀም ነው ያለብን ነው የምለው። ስለዚህ ተማሪዎች ጊዜያቸውን በአግባቡ መጠቀም ነው ያለባቸው ግባቸውን ለመድረስ ማለት ነው። በአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያንሳ አብዲሳ ስለ ጓደኝነትና የቡድን ስራ በጎ ተጽዕኖ የሚሉት አላቸው። እንግዲህ በተለይ በዕድሜ በሚቀራረቡ ጓደኞች መካከል የሚመሰረተው ጓደኝነት በብዙ መልኩ አዎንታዊ የሆነ ባህሪን እንዲያዳብሩ ምክንያት ሊሆን ይችላል። በተለይ ወደ ትምህርትና ትምህርት ሁኔታዎች ሲመጣ ሶስት ዋና ዋና ነገሮች ላይ እንትን ልሉ ይችላሉ። አንደኛ ለትምህርትና ለትምህርት ቤት ያላቸው አመለካከት በጣም አዎንታዊ እንዲሆን ሊሆን ይችላል። ሁለተኛ ደግሞ በትምህርታቸው የሚያመጡት ስኬት ላይ አሁንም ተረዳድተው በመጠጋገጥ እንዲሰሩ እና ያሰቡት ውጤት እንዲያመጡ ምክንያት ሊሆን ይችላል። ሶስተኛው የትምህርትን ሁኔታ የረዥም ጊዜ እቅድ ነው። አንዳንዴ የረዥም ጊዜ እቅድ ሲያቅዱ በአብዛኛው የሚጓቡ ጓደኞች ከሆነ በእቅዳቸው መሰረት ለመስራት የሚያስችላቸውን ሁኔታ እንዲሁም አስፈላጊ የሆኑ ሪሶርሶች ማቀላ በጣም አስተዋጽኦ ሊያደርግ ይችላል። አውንታዊ የሆነ ግንኙነት በጓደኞች መካከል ካለ ጓደኛዎቹ ለወደፊቱም ቢሆን የሁለተኛ ዲግሪ ትምህርታቸውን ለመማርና አገራቸውን በእውቀታቸው ለማገልገል ከፍተኛ ፍላጎት እንዳላቸው በመግለጽ ለአመርቂ ውጤት እንዳበቃቸው የመሰከሩለትን ጓደኝነትም እንደሚቀጥሉ አመልክተዋል። ለአሜሪካ ድምፅ ናኮር ምልካ ከአምቦ። የጋቢና ቪ የማክሰኞ ምሽት ሐምሌ 5 2014 ዓ ም መሰናዶው እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሐሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሰላም ጤና ስጥልኝ። ደህና እደሩ።